በሰሜናዊ ኢትዮጵያ የትግራይ ክልል በሚገኝ ትምህርት ቤት የእረፍት ሰዓት ሕፃናት እግር ኳስ እየተጫወቱ ነው። ልጆቹ በሙሉ ጉልበትና ስሜት ሲጫወቱ የሚመለከቱት የትምህርት ቤቱ ርዕሰ መምህር አቶ ተስፋዬ በርሄ ግን በአገሪቱ የተከሰተው ድርቅ በተማሪዎቻቸው ላይ የሚኖረው ተጽዕኖ አሳስቧቸዋል። የድርቁ ተጽዕኖ በዚህ አካባቢ በግልጽ ይታያል። 250 ተማሪዎችን እስካሁን ትምህርታቸውን በአግባብ ለመከታተል እየታገሉ ነው። ተገቢውን እገዛ ካላገኘን ትምህርታቸውን ማቋረጥ ይጀምራሉ። አንዳንዶቹ እዚህ ለመድረስ እስከ አምስት ኪሎ ሜትር በእግራቸው ይጓዛሉ። ካለምግብ ምግብ ይህንን ርቀት መጓዝ አይችሉም። ቁልቋል እንኳን ጠፍተዋል። ስቆረጸቴሚያን ከባቢል ግን በዝናብ እጥረት ምክንያት ለዓመታት ስትቸገር የቆየችው ትግራይ ዘንድሮም አስከፊ ድርቅ ገጥሟታል። በውቅያኖስ መሞቅ ምክንያት የተፈጠረው የኤልኒኖ ክስተት በአንዳንድ የዓለም ክፍሎች ከባድ ዝናብ ሲፈጥር እንደ ትግራይ ባሉ ሌሎች አካባቢዎች ደግሞ ድርቅን አስከትሏል። ብዙዎች የዘንድሮው ድርቅ ከአንድ ሚሊዮን በላይ ሰዎች ከሞቱበት የ1977 ዓ ም ረሃብ የከፋ እንደሆነ ይናገራሉ። የዛኑ ያክል በርካቶች የድርቁ ተጽዕኖ የ1977ቱ አይነት ቀውስ እንደማይደገም ለማሳየት እየሞከሩ ነው። ምክንያቱ ደግሞ በዓለም አቀፍ ድርጅቶች የሚረዳው የኢትዮጵያ መንግስት ለተደጋጋሚ ድርቅ ተጋላጭ በሆኑ አካባቢዎች በምግብ እህል ራስን ለመቻል የምግብ ለስራ ፕሮግራሞችና የቅድመ ማስጠንቀቂያ ስራዎች በወረዳዎች በመስራቱ ነው። የምግብ ለስራ እቅዱ ግን ለሁሉም ተደራሽ አይደለም። በተለይ ህጻናት ልጆች ያሏቸው እናቶች አደጋ ውስጥ ናቸው። ከጡቶቼ የልጄ የማጠባው ምንም የለኝም እያሉ ወደ እኛ የሚመጡ እናቶች በርካታ ናቸው። ነገሩ እየከፋ ነው። ይሁንና ምንም ልናደርግላቸው አንችልም። የ28 ዓመቱ ሰለሞን ስብሐት በኤርትራ ድንበር አቅራቢያ ከምትገኘው የአሊቴና ከተማ በሚገኝ ጤና ማዕከል ነርስ ነው። የጤና ማዕከሉ እስካሁን በርካታ ህሙማን አልገጠሙትም። አሁን በህሙማን መኝታ ክፍሉ ውስጥ ሁለት ታካሚዎች ብቻ ይገኛሉ። ህመማቸው በቀጥታ ከድርቁ ባይገናኝም ሰዎች የተመጣጠነ ምግብ ካላገኙ የመታመም እድላቸው የሰፋ መሆኑን ሰለሞን ያስረዳል። ከህሙማኑ መካከል በፊኛ ኢንፌክሽን የታመሙት የአስር ልጆች እናት አንዷ ናቸው። ወይዘሮዋ የጠብታ መድኃኒት በክንዳቸው ላይ ተሰክቶላቸው ከአልጋቸው ጋደም ብለዋል። ልጆቼን ለመንከባከብና ለነሱ ምግብ ለማቅረብ ስባዝን ደክሞኝ የታመምኩ ይመስለኛል። ባለቤቴ ስራ የለውም። ባለፈው ዓመት ትንሽ ምርት አግኝተን ነበር። በዚህ ዓመት ግን የዘራነው ሁሉ ምንም አላስገኘም። ለስምንት ልጆቼ ምግብ የማገኘው በምግብ ለስራ ነው። አሁን በኢትዮጵያ የተከሰተውን ድርቅ መንግስት በራሱ እንደሚቋቋመው ተናግሮ የነበረ ቢሆንም የአስቸኳይ እርዳታ ፈላጊዎች ቁጥር በእጥፍ ወደ ስምንት ሚሊዮን ሲጨምር ዓለም አቀፍ እገዛ አስፈልጎታል። አንዳንዶች መንግስት በጊዜ ዓለም አቀፍ እርዳታ ከመጠየቅ ይልቅ የኢትዮጵያ ህዳሴ ሀቲትን በማስቀጠሉ ላይ ትኩረት አድርጓል ሲሉ ይወቅሳሉ። ኢትዮጵያ በአማካኝ አስር በመቶ አመታዊ እድገት ላለፉት አስር ዓመታት ማስመዝገቧ የሚካድ አይደለም። ይሁንና አሁንም ስር የሰደደ ድህነት በአገሪቱ ይታያል። ቃቂ ቀውስ ሊያስከትል የሚችለውን የዘንድሮውን ድርቅ ኢትዮጵያ በብቸኝነት ልትወጣው አትችልም። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የአዲግራት ሀገረ ስብከትን የመሰሉ ተቋማት በመንግስት ትከሻ ላይ የወደቀውን ኃላፊነት ለማገዝ አለም አቀፍ እገዛ በማፈላለግ ላይ ይገኛሉ። አቶ ስብሃቱ ስዩም በኢትዮጵያ ካቶሊካዊት ቤተ ክርስቲያን የአዲግራት ሀገረ ስብከት የማህበራዊ ልማት አስተባባሪ ናቸው። የመረጃ መምታታት አለ። ትክክለኛው መረጃ በተፈለገው ጊዜ ለአለም አቀፍ መገናኛ እየደረሰ አይደለም። መንግስት የራሱን ጥረት እያደረገ ነው። ከፍተኛ ድርቅ አለ። እንስሳት እየሞቱ ነው። ሰዎች እንደ 977ቱ ባይራቡም ወደዚያው እየተጠቁ ነው። አስፈላጊው እርዳታ አሁን መድረስ አለበት። አለበለዚያ አገሪቱ ቀውስ ውስጥ ትገባለች። አለም አቀፉ ማህበረሰብ የሚያሳስበው ከሆነ በትክክለኛው ጊዜ መርዳት አለባቸው። ጊዜው ደግሞ አሁን ነው። ዘግይቶ የተሰማው የኢትዮጵያ መንግስት የእርዳታ ጥያቄ በአለም አቀፍ ድርጅቶች ውስብስብ አሰራርና የወረቀት ስራ ምክንያት ለመጓዘት ተገዷል። ከዚህ በተጨማሪ አገሪቱ ዓለም አቀፍ እርዳታ ለማግኘት አስከፊ ሰብአዊ ቀውስ ውስጥ ከተዘፈቁት እንደ ሶሪያና የመን መፎካከር አለባት። በኢትዮጵያ የተከሰተው ድርቅ አስቸኳይ መፍትሄ ካላገኘ የእርዳታ ፈላጊዎች ቁጥር እስከ 15 ሚሊዮን ሊደርስ እንደሚችል የተባበሩት መንግስታት ድርጅት ማስጠንቀቁ አይዘነጋም።